በኦሮሚያ ክልል ሆሮ ጉዱሩ ወለጋ ጅማገነት ወረዳ ውስጥ መብራት ለሁለት ወር በመቋረጡ ምክንያት የምንበላ አጣን ያሉ የከተማ ነዋሪዎች አቤቱታ ለማቅረብ በሰልፍ ወደ አስተዳደሩ ቢሮ ሲሄዱ ድብደባ እንደደረሰባቸው የዞኑ የኦሮሞ ፌዴራሊስት የዞኑ ተወካይ አቶ ደገባሱ አቆየ ለአሜሪካ ድምፅ ተናግረዋል። የወረዳው አስተዳዳሪ አቶ ገደፋ ጎሹ በበኩላቸው ትራንስፎርመር በመቃጠሉ ምክንያት መብራት ለአንድ ወር ተኩል ማቋረጡን ገልጠው በአጭር ጊዜ እንደሚፈታም ለነዋሪዎቹ አሳውቀናል፣ ስለ ሰልፉና ድብደባው ግን የምናውቀው ነገር የለም ብለዋል። ጮን ግርማ ዝርዝሩን ይዛለች። የኦሮሞ ፌዴራሊስት የዞኑ ተወካይ አቶ ደገባሱ ዋቆያ ሆሮ ጉድሮ ለጋ ጅማ ገነቲ ወረዳ ውስጥ እንደሚገኙ ገልጸው የአካባቢው ነዋሪ መብራት እንደሌለው ይናገራሉ። ያው ህዝቡ በመልካም አስተዳደር ይፈት በኩል የተነሳ በአካባቢው ቢቅልቱ ቅዳሜ የሚባል ከተማ አለ፣ ጌምቦ የሚባል አለ፣ ለሊሰብያ የሚባል አለ ካምፕ የሚባል አለ። በብዙ ከተማዎች ውስጥ ሀጅ ማገነት ውስጥ እንዳለ መብራት የለም። በዚህም ምክንያት ለምግብ አገልግሎት የሚሆን እህል ለማስፈጨት ኤሌክትሪክ ስለሌለ የተወሰነው በጄኔሬተር እይጠቀም እንደነበር ገልጸው አሁን ግን ችግሩ እየተባባሰ በመምጣቱ የሚበላ ማጣት ላይ እንደተደረሰ ይገልጻሉ። ከሁለት ወር በላይ ነው የቆየ ይሄንን ህዝቡ ችግሩን ለእያንዳንዱ እንትን ሲያ በማያቀርብበት ጊዜ ምንም መብት አይሰጥም። አሁን የምበላ የሚቀምስ ነገር ሲያጣ በቃ በጉሮ የጉሮሮ ነገር ስለሆነ እና ትናንትና ሰላማዊ ሰልፍ ሲወጣ ተደበደበ እና ብዙ አሮጊት ምናምን አልቀረም ብዙ ሰው ተደብድበዋል። አቶ ደገባሱ በወረዳ ውስጥ ከፍተኛ ችግር የደረሰባቸው ሴቶች እንደሆኑ ይናገራሉ። እና የገጠር ሴቶች አሁን ይህን ለማስፈጨት ወደ ከተማ በሚመጡበት ጊዜ መብራት ይጠፋል። ልጃቸውን ተሸክሞ እዛ ውስጥ ይውላሉ ያድራሉ። በጣም ከፍተኛ ችግር ነው የደረሰባቸው እና ሴቶች በጣም እየተጎዱ ናቸው። ከቤትም ደግሞ ለልጆቻቸው የሚሰጡት እንጀራ ባለመኖሩ በጣም ችግር ውስጥ ወርቆ ያሉት ሴቶች ናቸው። እነዚህ ሴቶች ደግሞ ራሳቸው ተዘጋጅተው በሰላማዊ ሰልፍ በሰላማዊ ሰልፍ አድርጎ ወደ አስተዳዳሩ በሚሄዱበት ጊዜ አስተዳዳሩ ሂዱ ከዚህ የከተማ አስተዳዳሪን ጠይቁ ብሎ አባርሯቸዋል። ከዚህ በፊትም የጅማ ገነቲ ወረዳ አስተዳዳሪ አቶ ገደፋ ጎሹ የኦሮሞ ፌዴራሊስት ኮንግረስ የዞኑ ተወካይ ያነሱትን ጥያቄ አንስተንላቸው ነበር። የመብራት ችግሩ የተፈጠረው በአንድ መንደር መሆኑን ጠቅሰው በኃይል መብዛት ምክንያት በየጊዜው ስለሚቃጠል እንዲለወጥ መጠየቃቸውን በመግለጽ ይህንን ከነዋሪው ጋር እንደተስማሙ ተናግረዋል። መብራቱ ወርቅ ሁለት ሳምንት ትራንስፎርመር ተቃጥሎ፣ ያው ለዛ ደግሞ ማለት አሁን እየተመለሰ ነው። የአንድ መንደር ተቃጠለባቸው ነው ጥያቄውን ያቀረቡ ማለት ደግሞ መንግሥት እንዲሰጥ ማለት ወይም እየሰጠ መሆኑን ደግሞ ተረጋግጬን ከአካባቢው ከመንደሩ ሰዎች ጋር ተስማምተን ነው ያለ ነው። ሰላም ሰልፍ የሚለው ነገር የለም ምን እንደሆነ እ አንጂ ዝም ብሎ የምደረገው ነገር ለእኔ ትክክል አይመስለኝም። ድብደባው ምናምኑ ይሄ አቶ ገደፋ የመብራቱ ችግር በሳምንት ጊዜ ውስጥ ይፈታል የሚል እምነት እንዳላቸው ተናግረዋል። ሰልፉን በተመለከተ የሰጡትን ምላሽ በመጥቀስ ለአቶ ደገባ ሱዋ ቆያ አንስተንላቸው ነበር። በትክክል ተደብድበዋል። ሰላማዊ ሰልፍን ተደርጓል። ህዝቡ መፈክር ሁሉም አዘጋጅቶ ባህረቶ ከተማ ውስጥ ሰላማዊ ሰልፍ እየወጣ ወደ አስተዳደር እየሄደ እያለ ፖሊሱ ፖሊሶች ደብድቦ በክኗል፣ እንጂ ይሄ ውሸት ነው። በትክክል ተደርጓል ሰላማዊ ሰልፍ። አቶ ገደፋ ሰልፉን በተመለከተ ለወረመኛ ቋንቋ ዝግጅት ክፍል በልጆቹ በኩል የተጠየቀ ጥያቄ አለ የምንለው ነገር የለም፣ ያለ ፈቃድ ነው ሰልፉን የወጡት፣ ሰልፉን የወጣው ሰፊው ህዝብ አይደለም፣ ከሰፊው ህዝብ ጋር ተግባብተናል ብለዋል። በሰልፉ ላይ ድብደባ ደርሶባቸዋል የተባለውን የመንደሩን ሰዎች በተመለከተ ጥያቄ ለማንሳት የወረዳው ፖሊስን ምላሽ ለማግኘት ለኃላፊው ኢንስፔክተር ብያንሳ ቦንጋ ሲደጋግመን ደውለን ማንነታቸውን ካረጋግጡልን በኋላ መነጋገር ሳንችል ቀርተናል።